አዲስ መርካቶ ከተቋቋመ አንድ ዓመት ያስቆጠረ የበይነ መረብ ላይ ገበያ ነው። ደንበኞች የሚፈልጉት ሸቀጥ በበይነ መረብ ላይ ከተሸጠ በኋላ ሸቀጡን እቤታቸው ድረስ በማድረስ አዲስ ግብይት መንገድ ለሕብረተሰቡ በማስተዋወቅ ላይ የሚገኝ ድርጅት ነው። ድርጅቱ በጥቂት ወራት ውስጥ ደግሞ በኢትዮጵያ የመጀመሪያ የሆነውን የሰው አልባ አውሮፕላኖች ወይም ድሮኖች ሸቀጦችን ለደንበኞች የማድረስ አገልግሎት ለመስጠት ተሰናድቷል። ስለ አዲስ መርካቶ አጠቃላይ ስራና የወደፊት እቅድ የድርጅቱ ኃላፊ የሆኑትን አቶ አብይ መባስላሴን ያናገራቸው ሀብታሙ ስዩም ነው ቀጥሎ ይቀርባል። ቴክኖሎጂውን አዘጋጅተን መጀመሪያ በአዲስ አበባ እና በአካባቢዎቿ፣ በተለይም ደግሞ በሀያት ዞን አምስት ዌርሃውሳችን እና ሎንች የምናደርግበት እስከ ለገጣፎ ድረስ የመድረስ ችሎታ አለው። ከሁለት እስከ ሶስት ወራት ባሉት ጊዜ ውስጥ ለመጀመር ነው የምናስበው መጀመሪያ ግን ቅድመ ዝግጅቶች ማድረግ ይኖርብናል። ከመንግስትም ደግሞ አንዳንድ ፈቃዶችን አውጥተን ኦፕሬት ማድረግ የሚያስችለንን ከዛ ወዲ ነው ኦፐሬሽናል ምን ሆነው። ብዙ ሰዎች ሊጠይቁት የሚችሉት የመጀመሪያው ጥያቄ በሰው ጉልበት ማድረስ አይቻልም ወይ? ለምንድን ነው ድሮኖችን መጠቀም ያስፈለገው የሚለው ነው። ለምንድን ነው ድሮኖችን ወይንም ሰው አልባ አውሮፕላኖችን እናንተ በዚህ ሰዓት መጠቀም የፈለጋችሁት? አዎ፣ ድሮኖች በጣም ጠቀሜታ አላቸው። በብዙ አንጻር ስንመለከተው አንደኛው ኤሚሽን የማይጠቀም ምንም አይነት ካርቦን ፉትፕሪንት የለውም። ስለዚህ ለአካባቢው አየር እንዲያውም ለመሳሰሉት በጣም ጠቃሚ ነው። በባትሪ ነው የሚሰራው። ምንም ጭስ ወይም ብክለት አያመጣም። ሌላው ደግሞ በትራፊክ በኩል በጣም ረጅም ጊዜ የሚፈጅ መንገድ በጥቂት ደቂቃዎች ውስጥ መጓዝ ይችላል። አሁን ለምሳሌ በኛ ሲስተም ከአርባ ደቂቃ በላይ የሚፈጀውን መንገድ በስምንት ደቂቃ በአንድ ቦታ መድረስ እንችላለን። ይሄ ደግሞ በጣም ለደራሽነት ጥቅም አለው። ስለዚህ ይህንን በመመልከት አዲስ አበባ ውስጥ የትራፊክ መጨናነቅን ሁሉ ማስወገድ መቻል ትልቅ ነገር ነው። እየገምታለሁ ይሄ አገልግሎት ምን ያክል ስፋትን ያካልላል? ምን ያክል ክብደት ያላቸውን ሸቀጦችስ ወደ ደንበኞቻችሁ በድሮን ማድረስ ትችላላችሁ? በድሮን የማይላኩ ሸቀጦች ብላችሁ የምትደነግጓቸውስ ይኖራሉ ወይ? አዎ ድሮኖቹ አሁን ባለበት ደረጃ የአራት ነጥብ አምስት ኪሎ ወይም ደግሞ ወደ ዘጠኝ ፓውንድ አካባቢ ነው ይዘው መሄድ የሚችሉት። እንደ ፔሎዱ እና እንደ ርቀቱ ባላንስ ማድረግ ይኖርብናል። በዚህ ርቀት እና በዚህ ፔሎድ እስከ አስራ አራት ኪሎ ሜትር ድረስ መሄድ ይችላል እና መመለስ ይችላል። ይሄንን ለማድረግ ደግሞ ቀለል ያለ ፔሎድ ከያዘ ረዘም ያለ ዲስታንስ መሄድ ይችላል። ሌላው ይሄንን የሚሸከማቸውን ፕሮዳክቶች አነስተኛ ፕሮዳክቶች መሆን አለባቸው። ሌላ እዚህ ላይ ለመጥቀስ የምንፈልገው የመድኃኒትና የደም የመሳሰሉትን ሚኒስትሪ ኦፍ ሄልት ጋር በመተባበር እዛውስ ላይ ለመርዳት እንችላለን። በጣም የዛን አጋጣሚ ለመጠቀም እንፈልጋለን። በሁለቱም መንገዶች አይንክ ኮሚኒቲን ልረዳ እንችላለን። እንግዲህ የአዲስ አበባ ከተማ ዝርጋታ ሸቀጦችን በቀላሉ ለማድረስ አስቸጋሪ ነው የሚሉ አስተያየቶችን እንሰማለን። የአድራሻዎች አደረጃጀት፣ የቴክኖሎጂው ትስስር ውሱንነት። ቀላል የማይባል ፈተና እንደሚተው ይነግራል። እነዚህን ተግዳሮቶች በምን መልኩ ልትፈቷቸው፣ በምን መልኩ ልትወጧቸው አቅዳችኋል? አሁን ምንድነው የምናደርገው በመኪናም ቢሆን ስናደርስ ከስተመር ችን ሎኬሽኖች ታግ እናደረጋቸዋለን። ኤክስ ዋይ ኮኦርዲኔት ወስደን በዛ መሰረት ነው የምንሄደው። በድሮንን በምናደርስበት ጊዜ የቤቱን ኮኦርዲኔት ነው። የመንገድ እና የአድራሻ መሰረታዊ መዋቅር ስለሌለ በዛ በመራት በጣም ያስቸግራል። ስለዚህ አሁን እንደጠቀስኩት እያንዳንዱ የከስተመሮቻችን መኖሪያ ወይ የምናደርስበት ቦታ ኮርኔቱ ስላለ ድሮኑ በዛ ኮርኔት መሰረት ነው የሄደው ማለት ነው። አቶ አብይ፣ ኢትዮጵያ በቅርቡ ድሮንን ወደ ሀገር ቤት የማስገባትና የመጠቀም ደንቦችን ማውጣቷ ተሰምተዋል። ከሲቪል አቬሽን ባለስልጣንም ሰምተናል። እንደነዚህ ያሉ ደንቦች የእናንተን ድርጅት ለመሰሉት ምን አይነት ፋይዳ አላቸው? ተያይዞ የሚመጣ ስጋትም ካለው አብረው ሊያነሱ ይችላሉ። ትልቅ ቢና አላቸው ብዬ ነው የምገምተው ምክንያቱም የሴኪሪቲ እና የሴፍቲ ነገሮች ግንባር ቀደም ናቸው። እኛ ደግሞ ይህን በማሰብ ብዙ ቅድመ ዝግጅቶች አድርገናል። ድሮኖቹ ላይ በጣም ለሴፍቲያቸው ጋራንቲ የምናደርገው ነው። እንዲሁም ደግሞ የፍላይት ፓሶቹ ምንም አይነት ከሌላ በራሪ አይሮፕላኖች ጋር ሊገናኝ እንደማይችል በጸደቀው መስፈርት መሰረት ለማካሄድ ነው የምናስበው። ስለዚህ ከነዚህ መንግስት መዋቅሮች ጋር በመነጋገር ክላሪቲ በማምጣት ኤክስኪዩዝ ለማድረግ ብንሞክረው። ከመሰነባበታችን በፊት አንድ ጥያቄ ልጨምር። የኮቪድ አስራ ዘጠኝ ስርጭት ኢትዮጵያ ውስጥ እንግዲህ በርካታ ጫናዎችን ፈጥሯል። በአንጻሩ ግን በበይነ መረብ ንግድ ላይ ለተሰማሩ ወይም የኢኮመርስ ድርጅቶች ደግሞ ልዩ ተስፋና ልዩ ተፈላጊነትን እየጨመረ ነው የሚልም እንሰማለን። ከእርስዎ ድርጅት አንጻር ስ የተወሰነውን ንገሩን። በኮቪድ አስራ ዘጠኝ ምክንያት የእናንተ አገልግሎት የእውቅና መሆን የተጠቃሚዎች ጭማሪ ያሳየ ወይም አዎ በጣም ኢምፖርታንት ጥያቄ ነው ይሄ። አዲስ አበባ መጀመሪያ ድርጅቱን መስርተን በምንሰራበት ጊዜ ያው ኮቪድ አልነበረም እና የኮቪድ በሽታ መዛባት ሲጀምር፣ ከተማ ውስጥም መስፋፋት በሚጀምርበት ጊዜ እኛ ጋር የሚገበዩት ሰዎች እንደሚነግሩን ከሆነ እንኳንም እናንተ ለንግድ ብላችሁ ገብታችሁ የነፍስ ማዳን ነው የምትይዙት። ምክንያቱም ኮንትራክት እንዳናደረግ ይህን በሽታ እንዳናገኘው ገበያ ስንወጣ ከሌሎች ሰዎች ጋር ስንገናኝ ለዚህ በሽታ እንዳንደረግ እየረዳችሁ ነው የሚል ደስ የሚል ፊድባክ ነው የምንሰማው ያለ ነው። እኛም ደግሞ በዚህ ላይ ያለን አስተዋጽኦ እንዲሁም ሌሎችም በዚህ ስራ ላይ የተሰማሩ ሰዎች ትልቅ ሚና የተጫወቱ ነው የሚመስለኝ። ከስተመሩ ቤቱ ቁጭ ብሎ የሸመተውን ነገር በአግባቡ ቤቱ ድረስ የሚመጣበት መንገድ ስለተከፈተለት አን ቴክኖሎጂውም ኢትዮጵያ ውስጥ እንዲስፋፋ አግዞታል። እንዲሁም ደግሞ እኛም ደግሞ በሽታው እንዳይዛባ በመጠኑም ቢሆን እርዳታ አበርክተናል ነው የምንለው።